ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ስለ ፕሬዚዳንት ሳህለ ወርቅ ዘውዴ መነጋገር መግባባት ይችላሉ። ሁት ናቸው። በጣም ትጉ ሰው ናቸው፣ ታታሪ ናቸው እና በጣም ጨዋ ሰው ናቸው። ይህንን መሰክር ይችላሉ። ፕሮፌሰር ብሩክ ኃይሉ የቀድሞ የኢትዮጵያ ዲፕሎማት ናቸው። ስለ ፕሬዚዳንት ሳህለ ወርቅ የሚያውቁትን ያጫውቱናል። የህግ የበላይነት ጉዳይ መንግስት ህግና ስርዓትን ማክበር ተመራጣኝ ሀይል መጠቀም መጣል ጀመርም መንግስት የሚባለው ተቋም ሀይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ በተደነገቀው እና በተወሰነው መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል በማህበረሰብ ያን ማንቀበል ና ማንከተል ከሆነ የዜግነት ግዴታችን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስትም ደግሞ ተቋቋመበት ህግ መሰረት ተማራኛው እርምጃ እኛ ላይ የመውሰድ መብት ጭምራለ ማለት ነው። ስልጣን አለው ማለት አቶ ቁምላቸው ዳኜ የህግ ባለሙያ ናቸው። አነጋግረናቸዋል። በሙስሊሙ ዓለም የአራተኛዋ ቅድስት ከተማ ሀረር መጠማትና መቆሸሽ የሀረር ከተማ ብቻ አደለችም። ይሄ በመስተባበሉ የውሃ ተጠቂ ሆና የሰለበተችው የአለማያ ከተማ የአወዳይ ከተማና ዙሪያውን ያሉ የገጠር ቀበሌዎች በዚህ ተጠቂ ነበሩ። እራሱ እዚህ አካባቢ የተቋረጠበት ያቋርጡ ግለሰቦች የሚኖሩበት ያሉ ህብረተሰቦችም የዚህ የውሃ ችግር ሰለባ ነበር የሆኑ ዘገባለን። እሁድ ጥቅምት አስራ ስምንት 2011 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። ዜናውን የማሰማው አዲሱ አበበ ነኝ። ጠቅላይ ሚኒስትር አህመድ በጣና ሐይቅ ዙሪያ ጉዳት እያደረሰ የሚገኘውን የእንቦጭ አረም ወረራ ዛሬ ጎብኝተዋል። በጎብኝታቸውም አረሙ በሐይቁ ላይ ጉዳት እያደረሰ መሆኑን ተዘዋውሮ በመመልከት መንግስትና በጥናት ላይ የተሰማራ እርምጃ እንደሚወሰድ አስታውቀዋል። ዶክተር አብይ በላሊበላ ቆይታቸውም የውቅር አብያተ ክርስቲያናት ጥበቃና ጥገና የሚገኝበትን ሁኔታ ተዘዋውረው መጎብኝታቸው ተዘግቧል። በጉብኝቱ ላይ ለተሰበሰቡ ሕዝብ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ላሊበላን የሚያክል ድንቅ የዓለምና የአፍሪካ ቅርስ ለእኛ ደግሞ ከዚያም በላይ መኩሪያችን ስለሆነ ደግመን መገንባት ባንችል እንኳ መጠበቅ ግን ግዴታችን ነው ማለታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። በአማራ ክልል ወልዲያ ከተማ የራያ ሕዝብ የማንነት ጥያቄ እንዲመለስ ድጋፍ የሰጠ ሰላማዊ ሰልፍ ተካሄደ። ቀደም ሲል በትግራይ ክልል በአላማጣ ከተማ ተመሳሳይ ጥያቄ ያቀረቡ ሰዎች በመገደላቸውና በመታሰራቸው ሰልፈኛው አውግዟል። መለስካቸዋማ ተከታዩን ልኮልናል። በወልዲያ ከተማ ከቀትር በፊት በተጠናቀቀ ሰላማዊ ሰልፍ በሺዎች የሚቆጠር የወልዲያ ሕዝብ ለራያ ህዝብ የማንነት ጥያቄ ድጋፍ መስጠቱን የራያ ሕዝብ የማንነት ጉዳይ አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አብርሃ ረስኦ ለቪኦኤ በስልክ ገልጸዋል። አቶ አብርሃም እንዳብራሩት በአካባቢው መስተዳደር የሚመለከታቸው አካላት እውቅና በተሰጠው በዚህ ሰላማዊ ሰልፍ ግድያ ይቁም ማንነት ይከበር በሚል መሪ ቃል መሠረት ተሰላፊው ህዝብ ድጋፉን ያሳየ መሆኑን አውስተዋል። የሰላማዊ ሰልፉን አጠቃላይ ዓላማም ዘርዘር አድርገው ገልጸዋል። ለድምፁ የጥራት ጉድለት አስቀድመን ይቅርታን ጠይቃለን። የሰልፉ ዋና ዓላማ በዋናነት የራያ ጥያቄ ለድስን ሃያ ሰባት ዓመት ማንነት ባልሆነው ኢሜጅ ላይ የኖረ ህዝብ ነው። ይህን ህዝብ ከደርግ ውድቀት በኋላ በደቡብ ትግራይ ውስጥ የተካለለ ህዝብ አለ። ይሄ ህዝብ የሚጠይቀው ጥያቄ የማንነትን ጉዳይ ነው። ሌላው የኢትዮጵያ ህዝብ የመልካም አስተዳደር መረገጥን፣ መበደልን ወይ ደግሞ ይሄ ልማት አልተፈጸመልኝም የመልካም አስተዳደር እጦት አለ ብሎ ሊጠይቅ ይችላል። የራያ ህዝብ ግን ከነዚህ ባሻገር ማንነቴ ተሰርቋል እኔ በማንነቴ ልክ ባልሆነ ህዝብ ላይ ተመሰሶ የሚመራ ህዝብ ነው ያለው እና ማንነት ይከበርልኝ ይመለስልኝ የሚል ይህን ጥያቄ አንግቦ ነው። የሰልፉ ዋና ዓላማ ይህ ቢሆንም በተጨማሪ የተነሱ ጥያቄዎች እንደነበሩ የሰልፉ አስተባባሪና የህዝብ ግንኙነት ኃላፊው ገልጸዋል። በዚህ መሰረት በቅርቡ በትግራይ ክልል በአላማጣ ከተማ የራያን ህዝብ የማንነት ጥያቄ ያነሱ ንጹሐን ዜጎች ተገድለዋል፣ እንዲሁም ታስረዋል ብለዋል ሰልፉ ግድያውን አውግዞ የታሰሩትም እንዲፈቱ ጠይቋል ሲሉ አቶ አብርሃ ረስዖ ገልጸዋል። በአላማጣ ከተማ የተፈጸመው ግድያ መንስኤ የክልሉ መንግሥት ጉዳዩ የማይመለከታቸውን ሰዎች በራያ ሕዝብ የማንነት ጥያቄ እንዲወስኑ በመሰብሰቡ እንደሆነ አቶ አብርሃ ይናገራሉ። ይህን ስብሰባ በመቃወም የተነሱ ወጣቶችም በጸጥታ ኃይሎች መገደላቸውን አቶ አብርሃ አስታውሰዋል። ከዚህ በመለስ ደግሞ ሁኔታውን ለማረጋጋት ሲሞክሩ የነበሩ ሽማግሌዎችና ሌሎች ሰዎችም ለእስር መዳረጋቸውን ተናግረዋል። የክልሉ መንግሥት ቀደም ሲል በሰጠው መግለጫ ሦስት ሰዎች መገደላቸውን አረጋግጦ የተሰማውን ሐዘን መግለጹም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ አመሰግናለሁ። ዛሬ በአማራ ክልል ባሉ ዋና ዋና ከተሞች ከሚሴንና ደብረ ማርቆስን ሳይጨምር ሰላማዊ ሰልፎች ተካሂደዋል። የሰልፉ ዋና ዓላማ የውልቃይትና የራያ የህዝብ የማንነት ጥያቄን መንግሥት አፋጣኝ መልስ ይስጥ፣ የላሊበላ ቅርስና የጣና የእምቦጭ አረም መፍትሔ ያግኝ የሚል ይዘት ያለው ነው። አስቴር ምስጋናው ጎንደር ነው ያለችው። ተጨማሪ ዘገባ አላት። ዛሬ በአማራ ክልል በአስራ ሁለት ዋና ዋና ከተሞች ሰልፍ ተካሂደዋል። በሁሉም ከተሞች ያሉ ህዝቦች ያነሱት ጥያቄ ደግሞ በሶስት ጉዳዮች ላይ ያተኮረ ነበር። በጎንደር ከተማ በአስር ሺዎች የሚቆጠሩ ነዋሪዎች በሰልፉ የተገኙ ሲሆን ከዋልድባ ገዳማት የመጡ መነኮሳት፣ ከወልቃይት ተፈናቅለው የመጡ ወጣቶችም ይገኙበታል። አሁንር ቡናደር አሁንም አማራ አለ። የአማራ ወጣቶች ማህበር በጎንደር ባለ ዘጠኝ የአቋም መግለጫ ያወጣ ሲሆን ይዘቱም በአማራ ህዝብ ላይ እየታየ ያለው አማራ ጠል ትርክትና ትንኮሳ ይቁም የሚል ነው። በአማራ ህዝብ ምድር በሙሉ በተካሄደው ሰፊ ህዝባዊ ሰልፍ ለሚመለከተው ሁሉ ባለ ዘጠኝ ነጥብ የአቋም መግለጫ እናስተላልፋለን መንግስት ከለከት በላይ የሆነውን በአማራው ላይ የሚደርሰውን ግፍና በደል እንዲያስቆም የላሊበላ ውቅር አብያተ ክርስቲያናት ከተጋረጠባቸው የመውደም አደጋ፣ የጣና ሐይቅ ከተደቀነበት የመጥፋት አደጋ በአፋጣኝነትና ቀጣይነት ባለው መልኩም እንዲጠበቅ እናሳስባለን። የጎንደር ከተማ ከንቲባ ዶክተር ሙሉቀን አዳነ ሰልፍ ለወጣው ህዝብ ያሰሙት ንግግር ቢኖር የአማራ ዲሞክራሲያዊ ፓርቲ ብቻ ሳይሆን ኢህአዲግ በአገር ደረጃ የማንነት ጥያቄ ያላቸው ሕዝቦች ጉዳይ የወሰንና የድንበር ጉዳይ በህጋዊ መንገድ እንዲፈታ አጀንዳው አድርጎ እንደሚታገል ያረጋገጠ መሆኑንና እና ይህንም በአቋም መግለጫ ጭምር ያወጣ መሆኑን ላረጋግጥላችሁ እወዳለሁ። በሁሉም የአማራ ክልል ዋና ዋና ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር የተጠናቀቀ መሆኑን ከየስፍራው ያገኘሁት መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ጎንደር። አስቴር እናመሰግናለን። አድማጮች፣ በሁለቱም ዘገባዎች ዙሪያ ሰሞኑን ተጨማሪ ሪፖርት ለማቅረብ እንሞክራለን። ማሊ ውስጥ ትናንት ሁለት የተባበሩት መንግሥታት የሰላም አስከባሪ ወታደሮች ተገድለዋል፣ ሌሎች በርካቶች ቆስለዋል። በሚኑሱማ የሰላም ጥበቃ ተልእኮ መግለጫ መሠረት ቲምቦክቱ ግዛት ውስጥ በምትገኘው በቤር ወረዳ የተመደቡ ባለ ሰማያዊ ቆብ ዘቦቹ ከበርካታ ሮኬት ወንጫፊ፣ አውቶማቲክ ጠመንጃ እና ሌሎች ፈንጂዎችን ከጫኑ ካሚዮኖች የተቃጡባቸውን ጥቃቶች መልሰዋል። በዚህ ድንገት ሁለት የቡርኪና ፋሶ ወታደሮች ሲገደሉ፣ ሌሎች በርካቶች ቆስለዋል። በማሊ ማዕከላዊ ግዛት ኮና ውስጥ በምትገኘው በምቦቲ ደግሞ በርካታ የቶጎ ሰላም አስከባሪ ወታደሮች በተቀበረ ፈንጂ ጥቃት ቆስለዋል። ለጥቃቶቹ እስካሁን ኃላፊነቱን የወሰደ ወገን ባይኖርም ምልክቶች ከዚህ ቀደም በነውጠኛው እስላማዊ ቡድን በአልቃይዳ ከደረሱ ጥቃቶች ጋር ተመሳሳይነት አላቸው። በመጨረሻም የዩናይትድ ስቴትስ ይቅርታ አንድ ታጣቂ ትናንት ጠዋት እዚህ በዩናይትድ ስቴትስ ፒትስበርግ ውስጥ በሚገኝ አንድ ትሪ ኦፍ ላይፍ በተባለ የእስራኤላውያን ምኩራብ ተኩስ ከፍቶ 11 ሰዎችን ሲገድል ፖሊሶችን ጨምሮ አራት በድምሩ ስድስት ቆስለዋል። በቁጥጥር ስር የሚገኘው የ46 ዓመቱ ሮበርት ባወርስ ተኩሱን በከፈተበት ወቅት አይሁዳውያን በሙሉ ማለቅ አለባቸው ሲል ይጮህ ነበር ተብሏል። ምርመራውን የያዘው የፌዴራል ፖሊስ ድርጊቱን ከጥላቻ ወንጀል ጋር አያይዞታል። ፕሬዚዳንት ዶናልድ ትራምፕ ግድያውን አውግዘዋል። የዩናይትድ ስቴትስ ያላትን የሞት ቅጣት ሕግ ማጠናከር ይኖርባታል ሲሉም ሀሳብ አቅርበዋል። አድማጮቻችን፣ ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 18 2011 ዓመተ ምህረት ምሽት ፕሮግራም ነው። ማኅበራዊ ሚዲያ መዘዙና የኃላፊነት ስሜት ሶሻል ሚዲያ ጥቅምም እድልም ፈተናም ይዞ ነው የመጣው። ስለዚህ ጥያቄው መሆን ያለበት እድሉን ተጠቅመን ፈተናውን እንዴት መቀነስ እንችላለን የሚለው ትልቁ የቤት ስራ ይመስለኛል። ዶክተር ዘነበ በየነ የዩኒቨርስቲ ኦፍ ሚሲሲፒ የጋዜጠኛነትና የኮሚዩኒኬሽንስ መምህር እንዲሁም የዓለም አቀፍ ፕሮግራሞቹ አስተባባሪ ናቸው። የዩኒቨርስቲው ማብራሪያ አላቸው። ወደ ኒውዮርኳ የአቢሲኒያ መጥመቃውያን ቤተ ክርስቲያንም እንመለሳለን። Inspirational voices of Abyssinia. Ye Abyssinia, Anakakid, Demsoch. Budin, Mezemranachon. Now, let's <laughs> begin our journey. ፕሬዚዳንት ሳህለ ወርቅ ዘውዴ በሚያውቋቸው አንደበት። የፕሬዝደንት ሳሕለ ወርቅ ዘውዴ የመጀመሪያዋ ሴት ርዕሰ ብሔር መሆን ብዙዎችን ያስደሰተ ዜና ሆኗል። የፕሬዝደንት ሳህለ ወርቅ ለዚያ ከፍ ያለ ስፍራ መመረጥን የሚያደንቁና በቅርብ የሚያውቋቸው ሰዎች አጉልተው የሚያዩት ሴት መሆናቸውን ብቻ ሳይሆን ራሳቸው ወይዘሮ ሳህለ ወርቅ እንደ ባለሙያና እንደ መሪን ያሏቸውን የብቃት ማሳያዎች ጭምር ነው። ከእንደዚህ አይነት ሰዎች መካከል የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ አንዱ ናቸው። ፕሮፌሰር ብሩክ የኢትዮጵያ ዲፕሎማት ሆነው ነው ያኔ አምባሳደር ሳህለ ወርቅን የሚያውቋቸው። መስመር ላይ ይዘናቸዋል። ዕውቀትና ትውስታቸውን ያጫውቱናል። ለእኔም ለጽዮንም ለእናንተም ፕሮፌሰር ብሩክ ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ አቶ ሰለሞን እንዲሁም ወይዘሮ ሲሆን እንዴት ዋላችሁ? እንዴት ዋሉ? ለወትሮው የሰለሞን እንግዳ ሆነው ነው ዛሬ እኔንም ጨምረዋልና እንግድነቶ ምናልባት ሰለሞንታችንም ሴት አይደሉም ልል ነበረ። ሰለሞን ዛሬ አብረን እናነጋግራቸው ሲል ፕሬዚዳንቷ ሴት ስለሆኑ ሆን ይሆን ወይ ብዬ ነበረ። ለማንኛውም ግን ፕሮፌሰር ብሩክ የት ነው የሚያውቋቸው? የአሁኗን ፕሬዚዳንት፣ የቀድሞዋን አምባሳደር ሳለ ወርቅ። አመሰግናለሁ ላደረጋችሁልኝ ግብዣ። አምባሳደር ሳለ ወርቅ ዘውዴን ማቃቸው። አሁን ኢትዮጵያ የመጀመሪያ ሴት ፕሬዚደንትን ማቃቸው አሪፍ ነው እኔ ዩኔስኮ ተመድቤ ከአሜሪካ ተዛወርኩኝ እሳቸው ቀደም ብለው ሁለት ሺህ ሁለት እኔ ወደ አሜሪካ ሲሄድ ከአዲስ አበባ እሳቸው ወደ ፈረንሳይ ነው የተሻገሩት እና ፈረንሳይ አንድ ሶስት አመት አብረን ቆይታ አድርገናል እርሶ ምንድን ነበር ሀላፊነቶ ያን ጊዜ በጣም ጥሩ እኔ እንግዲህ ዩኔስኮ ዋናው ጽህፈት ቤትና ያ ሁሉ ሰፊ የሆነ እንቅስቃሴ ግዙፍ ስራ የሚካሄደው ፓሪስ ነው አዎ ዩኔስኮ ማለት የተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ተቋም እና የእኔ ምድብ የተመደብኩት ቀን በቀን ዩኔስኮን እንድከታተል ነው። እሳቸው ደግሞ ዋናው ስራቸው ባይላተራል ማለት የሁለትዮሽ ግንኙነትን በኢትዮጵያና በፈረንሳይ መካከል ነው። እርሶም የኢትዮጵያ መንግስት ልኡክ ነበሩ ያን ጊዜ? አዎ ልኡክ ነበርኩ። እኔ ምክትል ቋሚ ተጠሪ ለዩኔስኮ ነበርኩ። እሳቸው ሌትሮ ክሪደንስ በኢትዮጵያ መንግስት አሰራራችን አንድ አምባሳደር ነው የሚያቀርበው እሳቸው ተወካይነታቸውም ቋሚ ተብለው ለዩኔስኮም ነው እኔ ያኔ ሚኒስትር ባለሙሉ ስልጣን እና ልዩ ልኡክ ነበርኩ በዛ ማዕረግ ነው ሲከታተል የነበረው ነገር ግን ቲም ወርክ ነው እና የሀገር ጉዳይ ነው እና በሳምንት ሁለት ሶስት ቀን አንዳንዴም በየቀኑ አለዛ ቢጠፋ ቢጠፋ በሳምንት አንድ ቀን ቢሮ የእኔ ዩናይትድ ኔሽን ውስጥ ነው እሳቸው ዋናው የኤምባሲ ቻንሰሪ ውስጥ ነው መገናኘታችን ቲሙንም ዲፕሎማቶችንም አብረን ብዙ ብዙ ስራዎች ሰርተናል ለማለት እችላለሁ። እና በዚህ አጋጣሚ ነው ልተዋወቅባቸው ልቀርባቸው ይቻልኩ። እስቲ ፕሮፌሰር ብሩክ የሙያ ብቃታቸው የተለየ ክህሎታቸው ምንድን ነው? በስራ መነጋገር መግባባት ይችላሉ ትሁት ናቸው በጣም ትጉ ሰው ናቸው ታታሪ ናቸው በየቀኑ ቢሮቸው ናቸው እና ጨዋ ጨዋ በጣም ጨዋ ሰው ናቸው ይህንን ለመሰክር ይችላለሁ ስራችንም በተመለከተ ጠንቅቀው የሚሰሩ ሰው ናቸው ባይላተራል ላይ ስላልሰራሁ መቶ መቶ ይሄ ነው ብዬ በዝርዝር ልናገር አልችልም እኔ ስመደብ በነበሩት የውጭ ጉዳይ ሚኒስቴር በወቅቱ እና በሚኒስትር ዴኤታው ስመደብ ዩኔስኮ ዩናይትድ ኔሽንን በጣም ከፍተኛ ተግባራት የተመደቡ የተቀመጡ ነበሩ። የአክሱም ሐውልትን ማስመለስ ለምሳሌ የመሳሰሉትን ሁኔታዎች ብዙ የምንከታተላቸው ጉዳዮች ላይ በትምህርት፣ በሳይንስ፣ በባህል የመሳሰሉትን እሱን እንድከታተል ስለተመደብኩ እኔና እሳቸው ግንኙነት ጠበብ ይላል ማለት ነው። በተባበሩት መንግስታት በኩል ያለኝን ኦብዘርቬሽን ነው የምናገረው። እሱም ለምሳሌ ቦርድ አባል እንድንሆን ተክተን ሰርተን፣ እኔ በነበርኩ ጊዜ፣ እሳቸውን በነበሩ ጊዜ፣ ኢትዮጵያ በድጋሚ ቦርድ አባል ሆና እንድትመረጥ፣ ከብዙ አመታት በኋላ እንድትመረጥ አብቅተናል። የዩኔስኮ ቦርድ አባል ማለት ነው። አዎ፣ የዩኔስኮ ቦርድ አባል ዋናው ወሳኝ አካሉ እሱ ነው። ለአራት አመት ነው ሀምሳ ሶስት ሀገራት ነው የሚመረጡት ኢትዮጵያ አፍሪካ ሀገር እንደመሆኗ ግሩፕ ፋይፍ ኤ ይባላል ምድብ አምስት ሀ ይባላል በሱ በከፍተኛ ድምፅ ኢትዮጵያ እንድትመረጥ አድርገን ተግተን እኔም እሳቸውም በጋራ ሰርተን ያለ ማድረግ በቅተናል አክሱም ሀውልትንም ስናስመልስ በተከታታይ በቅንጅት እየሰራን ከባህል ሚኒስትሩ ጋር ከሁሉ ባለስልጣናት ጋር እንደገና እኔም ሆነ ከፓሪስ እየደወልኩ ራሱ እስከ አውሮፒናል ድረስ የትኛው አውሮፒናል ነው ይህን አክሱም ሐውልትን ስንት ቦታ ይቆረጥ፣ ተቆርጦ ስንት ጊዜ መመላለስ አለበት በሚል ከፔንታጎን ድረስ ከዋሽንግተን ኤምባሲያችን ጋር በቅንጅት በመስራት የአሜሪካ ራሱ ትልቁ ግዙፍ አውሮፕላን አልበቃ ብሎ ራሽያኖችን ነው እንደገና ከሞስኮ የኤምባሲያችን ጋር በቅንጅት ራሽያኖችን ትብብር ጠይቀን በዛ መሰረት ነው አራት ፍላይት አራት ጉዞ ነው ያደረገው እና በዛ ከሳቸው ጋር ሰርተናል። ቦርድ ላይም ከፍተኛ ከፍተኛ ውሳኔዎችን ከሳቸው ጋር በህብረት ተቀናኝተን ኢትዮጵያ ተገቢውን ቦታ እንድታገኝ፣ የአፍሪካ ሁሉ ግሩፕ አላፊ እንድትሆን የምስራቅ አፍሪካን ግሩፕ አላፊ ሆና እሳቸው በሌሉበት ጊዜ አብዛኑ ጊዜ ጊዜ ማለት ይችላል። እኔ ቼር እያደረግን እየመራን በቅንጅት የአፍሪካን የአውጉሩን ስትራቴጂ እየቀረጥን ከአፍሪካ ሀገሮች ጋር እየሰራን በዚህ መልክ ከሳቸው ጋር ሰርተናል ማለት ይችላል። እስቲ ስለ ቋንቋ ችሎታቸው ስለ ፕሬዚዳንት ሳህለ ወርቅ ይንገሩ እንደሞ ትንሽ ግን፣ እስቲ ከዛ በፊት አንድ ጊዜ የፕሬዚዳንት ሳህለ ወርቅ ዘውዴን የህይወት ታሪክ ስናየው፣ ከትምህርታቸውም ልምዳቸውም በጣም ከፍ ያለ በተለይ ደግሞ በውጭ ሀገር ያደረጉት ቆይታ፣ በተባበሩት መንግስታት ድርጅትም የነበራቸው ስፍራ በጣም ትልቅ እንደሆነ ነው ያነበብ ነው እና ያየ ነው እና የኢትዮጵያ የፕሬዝዳንቱን ስልጣንና ተግባር በሚዘረዝረው የሕገ መንግስቱ ክፍል ላይ የተቀመጠው ነገር የእሳቸው ያላቸውን ልምድ ሊተገብሩበት የሚችሉት እድል ይሰጣቸዋል ወይ? ይሄ ማለት ይበልጥ የስራ አስፈጻሚ ስልጣን ባለው ቦታ ላይ ቢቀመጡ አይሻልም ነበር ወይ የሚል ይመስል። ይሄ ተገቢ ጥያቄ ነው። እንግዲህ ምንድን ነው ወደ ቋንቋቸው መጣለሁ። በነገራችን ላይ ግን ዋና ሆይን እናስቀድም ና የኢትዮጵያ ፖለቲካ ስርዓታችን ፓርላሜንት የእንግሊዝ ፓርላሜንተሪ ስርዓት ይባላል። ማለት ህግ አስፈጻሚውና ህግ አውጭው አንድ ላይ ተዋህዶ ጠቅላይ ሚኒስትሩ ነው ስልጣን ያለው። አሁን ዶክተር አብይ ናቸው። ፕሬዚደንቱ ርዕሰ ብሔሩ ጥርስ የሌለው ፖዚሽን ወይ ቦታም ይባላል በብዙዎቹ እንደው ለማጣጣል ሳይሆን ስራው ምንድን ነው? ሴሪሞኒያል በቃ፣ ይሄ ስርአት ሴሪሞኒያል የሆኑ ስራዎችን በህገ መንግስቱም የተገደበ ስራ ነው የሚሰራው። ኢትዮጵያ ሃይብሪድ አይደለችም። ሃይብሪድ እንኳን ብንሆን ቅልቅል ማለት ነው። ፈረንሳይ ከሺ ዘጠኝ መቶ ሀምሳ ስምንት አመት በፊት እንደነበረች ብንሆን እንኳን ስልጣን ይኖራቸው ነበር እና ወይዘሮ ጽዮን አሁን ወደ ጥያቄያችሁ ስመለስ፣ እንግዲህ ምንድን ነው የዶክተር አብይን ጉድብ ሊጠይቃል ነው ምለው እንዴት ብትሉ በጊዜው ያለው ፕራይም ሚኒስትር ዴሊጌት የማድረግ በውክልና የመስጠት ጠቅላይ ሚኒስትሩም አንቺ ሂጂ እርስዎ ሂዱ እያሉ ጠቅላይ ሚኒስትሩ እሳቸውንም ሊልኩ ይችላሉ። እንደ ዶክተር አብይ አይነት ቀና ጠቅላይ ሚኒስትር ደግሞ ሲኖር፣ እውነቱ ለመናገር የፎረን ፖሊሲ እና የዲፕሎማሲ ትልቅ ኤክስፒሪንስ ስላላቸው እንደው በትላልቅ መድረኮች ላይ ዶክተር አብይ መሄድ ሲያቀታቸው በፕሮግራም መጣበብ እሳቸውን እንደ ተወርዋሪ አምባሳደር ብላችሁ ቶሎ ቶሎ ቢልኳቸውና ሀይ ፕሮፋይል የሆኑ ስብሰባዎች ላይ ቢሳተፉ ትልቅ ጠቀሜታ እና ትልቅ ድምታ እንደገና የእህቶቻችንን ተገቢ ቦታ በዓለም መድረክ ደግሞ ያወጣዋል ነው የምለው እና የዶክተር አብይ ላይ ያጠነጥናል። ዶክተር አብይ ላይ ቢደጋግም የምለው ተስፋ ምንድን ነው ያላቸውን ባህሪ ከማየት ነው። አሁን በቅርቡ እንኳን ምክትል ጠቅላይ ሚኒስትሩና አቶ ደመቀና አይታችሁ እንደሆነ በስራ መጨናነቅ ሊሆን ይችላል። ሳዲ አረቢያ እንዲሄዱ ተደርገዋል። ከዛም በፊት አንድ ቦታ መሰለኝ እንዲሄዱ ተደርገዋል። ይሄ ጥሩ ነው። ከሳቸው አካባቢ ያሉትን ከበድ ያለ ፖለቲካ መሪዎች ችሎታው ካላቸው እንዲሳተፉ በማድረጉ እና ፕሬዚደንታችን ሳለወርቅን በተመለከተ እኔ በየጊዜው አልፎ አልፎ ሀገር ብቻ ሳይሆን ወጣ ወጣ እያሉ ትላልቅ ስብሰባ ላይ ከዶክተር አብይ ጋር በቅንጅት ፕሮግራም የተሰራ ዶክተር አብይ እውነተኛው ስልጣን ቢኖራቸውም፣ እሳቸውን ሳያጠሉባቸው፣ እንደ ጠላት ሳያደርጉባቸው ገፋ ገፋ አድርገው ለበጎ እንዲታዩ ጥሩ ጥሩ ነገር ራፖር እንዲፈጥሩ ለማድረግ የሚያስችል ይመስለኛል። ቋንቋውን በተመለከተ ነኝነቱን ለመናገር የውጭ ጉዳይ ሚኒስቴር ብዙ እንግሊዝኛ ተናጋሪ ነው። እኔ እንግሊዝኛና ጀርመንኛ ፈረንሳይኛም አልታማ ማለት ይችላለሁ። እሳቸው ፈረንሳዩን ከፈረንሳዎች ይበልጥ ይናገራሉ ነው። ልክ እንደነ ሴንጎር እንደነ ከነ ግስንግሱ ከነ ተረቱና ከነ ቀሉ ልበላችሁ። ወይዘሮ ጽዮን ምንድን ነው፣ አቶ ሰለሞን ቋንቋ መናገር ብቻ በቂ አይደለም። ቋንቋውን ከነ ኮኖቴሽኑ ከትክክለኛ ትርጉሙ ጋር ውስጠ ዘው ወርቅና ሰማል ሁሉ በጥራት የሚያቅሶሆን አለበት እንጂ እንዳለ ቀዩን ቀይ ነው ብቻ ማስቀመጥ ብቻ አይደለም። ቀዩን ቀይ ነው ማይባልበትም ካልቸር ይኖራልና በዛ መልክ ማለት ነው። ሪሊ ረቀቅ ነው፣ ፈረንሳይ ረቀቅ ያለ የዲፕሎማቲ ሲና የፍቅር ቋንቋ ነው ይባላል። እና ያን የመሰለ ቋንቋ በደንብ እንዲው ሀሳብን በተከታታይ በደንብ እያስቀመጡ መናገር በተለይ ስብሰባና ፖለቲካ ላይ በዲፕሎማቲክ ስራ ኔጎሽዬት ሲደረግ ያስፈልጋል ይህን የመሰለ ችሎታ። እሺ ፕሮፌሰር ብሩክ በጣም እናመሰግናለን። ሌላ ጊዜ ከሰለሞን ጋር ሰፋ ባለ ትገናኛላችሁ። አንድ ነጥብ እዚህ ላይ ለማለት ምንም እንኳን ተገናኝተን አናውቅም፣ ግን አከብራቸዋለሁ። ስራ ባልደረባ ነው። በስራ ላይ ሁሉም ቆፍጠን ብሎ በመስራት እኔም አምናለሁ። እንኳን ደስ ያሉት ማለት ይፈልጋል። እንዲሁም ደግሞ ከአንቺ ጀምሮ ለእህቶቻችን፣ ለባለቤቶቻችን፣ ለልጆቻችን፣ ለኢትዮጵያ ሴቶች በሙሉ ይሄ ትልቅ እርምጃ ነው። ነገ ደግሞ ዶክተር አብይ አስር አመትም አምስት አመትም ሰሩ ከዛ በኋላ ደግሞ እህቶቻችን እውነተኛው ስልጣን ያለበትን ቦታ ጠቅላይ ሚኒስትር ማይሆንበት ምንም ምክንያት አይታየኝምና ይህንን ለማለት ነው። እንኳን ደስ ያላችሁ መባል ያለባቸው ሴቶች ብቻ ሳይሆኑ በነገራችን ላይ ዶክተር ብሩክ ወንዱም ሁሉ እንኳን ደስ ያለ ሊባል ይገባዋል ብዬ ያምናለሁ። እናመሰግናለን፣ መልካም ምሽት የሆንሎት ዶክተር ብሩክ። የህግ የበላይነት ጉዳይ ተከታዩ ዝግጅታችን ነው። አንድ ነገር የተረጋጋችና የህግ የበላይነት የተረጋገጠባት ማድረግ የመንግስት ግዴታና ኃላፊነት መሆኑን ሲሆን እንግዲህ ያነጋገርሻቸው የህግ ባለሙያ አቶ ቁምላቸው ዳኜ አመልክተዋል። የህግ የበላይነት ሲባል ለመሆኑ ምን ማለት ነው? ወደ አቶ ቁምላቸውና ወደ አንቺው እንመለሳ። አቶ ቁምላቸው ዳኜ በጣም እናመሰግናለን ለቃለምልልስ ፈቃደኛ ስለሆኑ በተለያየ ጊዜ በተለይ የህግ ጉዳይ ሲነሳ የህግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና የሚረጋገጠው? በጣም ጥሩ ጥያቄ ነው። የህግ የበላይነት ወይም በእንግሊዝኛ ሩል ኦፍ ሎው የሚባለውን ነገር የሚመለከት የተለያዩ ትርጓሚዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንይዛቸው ነገሮች ምንድን ናቸው? የህግ የበላይነት ሲባል በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናትና ኃላፊዎች የህግ መገዛት አለባቸው። ከህግ በታች መሆን አለባቸው። ምንም ሚኒስትሪት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዛ ተቀዳሚ ይፈጸም መሆን የለበትም። ነው መሰረታዊ ነገር። ሁለተኛው ነጥብ ምንድን ነው እንግዲህ በሰነ ህግ ትንተናም ላይ የሚታዩት ነገሮች ግብላዊ የበልነትን አላባዎች ምንድን ናቸው ሚ በተመለከተ፣ አንደኛ ዜጎች መተዳደር ያለባቸው አጠቃላይ ህዝቡን የሚመለከቱ ህጎች ነው እንጂ ለገለሰብ እየተለየ ህግ ብላ አይገባም። ለምሳሌ በኛ ሀገር የስዬ አብርሃ ህግ የሚባለው ጠርሙ ስናገረት ማለት እና የዜጎችን አጠቃላይ ጠባይና ኑሮ ለመምራት ነው ወይም የተወሰነ ህብረት ሰክተር ኑሮ ለመምራት እንጂ ግለሰቦችን መሰረት ያደረገ መውጣት የለበት ድሮምስ ባይ ጀነራል ነው አምስት ምንለው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባት። እና ህጎች ወደ ኋላ ተመልሰው መስራት የለባቸው። ምክንያቱም ዜጎች ህግ የሚወጣበት ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠቢያቸውን ማስተካከል ስላለባቸው ማለት ነው ማለት ነው። ሌላኛውን ደግሞ እንደዚሁ ህጎች ሁልጊዜ በተለ መጠን ህግ ስጣ ጠቃሚ መሆን አለበት። እዚህ በየጊዜው በቀን በቀን የሚቀያየር መሆን የለበትም። በቀን በቀን የሚቀያየር ከሆነ ህጉ ተገማች ለማይሆን ዜጎች ህጉን መከተል ይቸግራል። ሌላኛው እንደዚሁ ደግሞ ህጎች ሊፈጸሙ የሚችሉ መሆን አለባቸው። ዜጎች በቀላሉ ሊተገብሯቸው እና ሊከተሏቸው የሚችሉ መሆን አለባቸው። ከዜጎች አቅም በላይ የሆኑ ወይም በመፈጸም አስቸጋሪውን ህጎች መውጣት የለባቸውም የሚል ነገር ነው። ሌላው እንደዚሁ ህጎች በግልጽ በአደባባይ መታወጅ አለባቸው፣ መታወቅ አለባቸው ሰዎች ብቻ የሚያውቋቸው ጥቂት ሰዎች ብቻ የተረጉሟቸው ነገሮች መሆን የለባቸውም። ምክንያቱም ዜጎች ቀደም ደረኩት ምን ማድረግ እንደሚጠበቅባቸው ካላወቁ ህግን ተግባራዊ ማድረግ ስለማይቻል ማለት ነው። ስለዚህ ህጎች በተሻለ መጠን ግልጽ መሆን አለባቸው እና መታወጅም ይፋ መሆን አለባቸው ለህዝብ የሚል አሁን፣ በኢትዮጵያ ለምሳሌ አብዛኞቹ እንግዲህ በኢትዮጵያ ህግ አሁን ባለው ሁኔታ መመሪያዎች የሚቁት ናቸው፣ ግን መመሪያዎች አይገኙም። የት ቦታ የዜጎችን መብት እና ግዴታ የሚወስኑ የሚጥሱም መመሪያዎች ጭምር የት እንደሚገኙ ከማወቅ አስቸጋሪ ልክ የታሰረበ መመሪያዎች ይነት ማለት ነው። በተመሳሳይ ሁኔታ በክልሎች የሚወጡ ህጎች ታትመው የሚሸጡበት ቦታ የለም። ስለዚህ ክልሎች ቢያወጣሉ፣ ግን በአደባባይ የሚያወዙት ህግ ሚስጥር ሆኗል ማለት ነው። ዜጎች አውቀ ሳይቀር ሊከተሉት የማይችሉት ነገሩ ማለት ነው። እንደዚሁ ኢትዮጵያ የምትፈርማቸው ዓለም አቀፍ ስምምነቶችን በሀገሩ ቋንቋ በእንግሊዝኛና በአማርኛ ሳይዘነታ ይዘታቸው ታትሞ ስለማውጣ ህገ መንግስቱ አስገዳጅ ናቸው ይላል። ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ህጉ ገዥ ነው ይሄ ነው ይባል ነገር አለማቸው ና በተጨማሪ ህግ የበላይነት ይሄ ስነ ስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ የፍሬ ነገርም ገጽታ አለው። ስነ ስርዓታዊ ገጽታ የምንለው ነገር ምንድነው? ቅድም እንዳልኩት እንግዲህ የህግ የበላይነት ከዜጎች በህግ ፊት እኩል ናቸው ከሚኖገር ጋር የተያያዘ ስለሆነ በተለይ በፍርድ ቤት የሚደረጉ የዳኝነት ሂደቶች የዜጎች ፍትሐዊ ዳኝነት የማዘታቸው ሊጠበቅ ይገባል። በጠበቃ የመወከል የማግኘት የሚቀርብባቸውን ማስረጃ የመከላከል ቀድሞ የማየት በፍርድ ቤት በህግ በተቋቋመ ፍርድ ቤት ምኘት ይግባኝ ማቅረመብ ምን የምንላቸው ዜግኖራቸው ይገባሉ ነው። የፍሬ ነገር ገጽታው ደግሞ ምንድን ነው? ቀደም ዛልኩት በዜጎች ሁሉ በህግ ፊት እኩል መሆናቸው፣ በሰብአዊ መብቶችና ፍትህ መከበራቸው እና በተለይ ደግሞ የዳኝነት ነጻነት መኖሩ ነው። የዳኝነት ነጻነት በጣም ቁልፍ የሚሆንበት ምክንያት ምንድን ነው? ህጎችን የመፈጸም ና የመተርጎምና የማስፈጸም ኃላፊነት የዳኞች ስለሆነ ዳኞች ገለልተኛና ነጻ ሆነው ህግን ተግባራዊ ማድረግ አለባቸው። የዳኝነት የስራ ላይ አስፈጻሚ ወይም ሌላ አቅም አለኝ የሚል ሌላ አካል ጣልቃ የሚገባ ከሆነ ህዝቡ በህግ ላይ ያለውን እምነት ስለሚያጣ በህግ የበላይነት መሰረት የሆነው ዋናው ቁልፍ ነገር ይሄ ለህግ የመገባት ባህል ይሸረሸራል። ፍርድ ቤት ዜጎች በፍርድ ቤቶች ላይ እምነት ለሚያጡበት ጊዜ፣ በመንግስት ላይ እምነት ለሚያጡበት ጊዜ፣ ህጎች የመንግስት ያንድ ወገን ጥቅም ማስጠበቂያ እንደሆነ በሚታሰብበት ጊዜ ዜጎች ለህግ ያላቸው ክብር እና ህግ በዜጎች ያለው ተቀባይነት እያላላ ስለሚሄድ ዜጎች በራሳቸው በእጃቸው አቅማቸው ህግ ነው ለማስፈጸም ወይም መብታቸው ነው ለማስፈጸም ይሄዳሉ። ይሄ ደግሞ ምን ያመጣል? ኃይለኛው ደካማውን እንዲያጠቃው ሥርዓት አልበኝነት እንዲነግስ ስለሚያደርግ ለማህበረሰቡ አጠቃላይ ወደ መሰስ እርስ በርስ ወደ መተላለቅ ጭምር እንዲያመራ የሚያደርግ ነገር ነው ማለት ነው። ይህንን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ኃላፊነት ነው የሚሆነው? እንዴት ነውስ ይሄ የሚተገበረው? በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የማውጣት ስልጣን የተሰጣቸው የህዝብ ምክር ቤቶች የክልል ምክር ቤቶች ኃላፊነት ነው። እዚህ ላይ የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ጣት ይሄ የህግ አውጭ ኃላፊነት ነው። የህጉን መታወጁንና ለህዝቡ ተደራሽ መሆኑን ማረጋገጥ ይህም የህግ አውጭ ኃላፊነት ነው። ህግ ወደ ኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናገሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ እንዲሆኑ ማረጋገጥ ይህን የህግ አውጭ ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ክዶት እና የክልል ክዶች ኃላፊነት እንዲሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚው አካል ስለሆነ ይህን ማረግ ኃላፊነት የአስፈጻሚው አካልም ጭምር ነው ማለት ነው። በሌላው ግን ደግሞ ህጎችን በገለልተኛም በገለልተኝነት መተርጎም ዜጎችን በህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸውን ኃላፊነት ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችም በተለይ አስፈጻሚ አካል ኃላፊዎችም ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አራያ መሆን አለባት። እነሱ ከህግ የበላይ ነን የሚል ምልክት የሚያስተላልፉ ከሆነ ለፍርድ ቤት የማይገዙ ከሆነ ከዛ በኋላ ህዝቡም ህግ እንመላቅ ይጀምራል። አስፈጻሚው አካል በዳኝነት አካሉ ስራ ላይ ጣልቃ የሚገባ ከሆነ፣ ይህን አድርግ ይህን አታድርግ እያለ የሚያዝ ከሆነ የዳኞቹ አስተዳደር ለዚህ በተለያየ መንገድ በአስፈጻሚ አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃትና በመሸማበቅ ስራቸውን የሚያከናውኑ ከሆነ፣ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን መብት ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር ህግን ወደ መጣፍና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው። በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ? መብትን አያስከብርም። መብትን አያስከብርም ማለት ነው ማለት ነው ጀመር መብት የሚባለው ነገር የህግ ጽንሰ ሀሳብ ነው። ራሱ መብት ማለት ምን ማለት ነው ካልሽኝ የዜጎችን በተለይ የዜጎችን ነፃነት በፍትሐዊ መንገድ የሚከፋፈልበት መሳሪያ ነው ማለት ነው። ስለዚህ አንድ ሰው ያለ መብት አንድ ሰው መብት አለው ስንል፣ ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለት ነው። ያ ሰው መብት አለ የብሎ መብቱ ሊከበርለት ሲጠብቅ፣ የሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ እጄን መዘርጋት የምችለው የሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይል አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ በማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፍረስ እና ቅድም ያልኩትን ስርዓት አልበኝነትን የማንገስ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ቢመስለን ለጊዜው፣ ኃይል እና ጉልበት ሳለን ድረስ ነው ወይም ያለን ተመሰለን በዚ በተናባሪ ነገ ጠዋት ከኛ በላይ የባሰ ጉልበተኛ ሲመጣ የሚጠጋበት ከሱም የሚጠብቀን ወይም የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በሀይል እርስ በርስ ወደ መተላለቅ እና ኃይልን ወደ ማምለክ ወደ ግጭት የሚያመራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለ ማህበረሰቡ ዘንድ ያለውንም መተሳሰርና መከባበር ጭምር የሚያፈራርስ ስለሆነ የዘላቂነቱ የማንም ጥቅም አይጠብቅም፣ ጉዳት ብቻ ነው የሚያመጣ አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት፣ የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጭ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉና አንዳንድ የመንግስት መግለጫዎች እነዚህን ነገሮች ይፋ በሚያደርጉበት ወይም በሚያረጋገጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው። በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል የተፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የት ድረስ ነው የሚገድበው? ስህተት ነው፣ ስህተት ነው። የመንግስት ኃላፊዎች እንዳይነት መግለጫ የሚሰጡ እኮ ነው ይሄ። በጣም ኃላፊነት የጎደለው ስህተት የሆነ አካሄድ። ቁም ነገሩ መሆን ያለበት ዜጎች መብታችን ተጣሰ ብለው በሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታቸውን ያቀርበው ያን ማስፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል። አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ነገር ግን እውነት እንኳ ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው አሁን የጠቀስሽው አይነት አነጋገር። በተቻለ መጠንም እንዲህ አይነት ነገሮች የሚከሰቱበት ጊዜ መንግስትም፣ የሀገር ሽማግሌዎችም፣ የሃይማኖት አባቶችም ህግና ዜጎች ለህግና ስርዓት እንዲገዙ ወጣቶች ያይቁጣቸውን በትዕግስት አሳልፈው የሚፈልጉትን ጥያቄ በህግና በህግ አግባብ ብቻ እንዲያቀርቡ እንዲፈጸምላቸውም እንዲያደርጉ ነው መገፋፋትና በዛ መልክ ማስተዳደር የሚገባው። ይሄ በነገራችን ላይ የህግ ጉዳይ ብቻ አይደለም። መሰረታዊ የማህበረሰቡን ፋብሪክ የምንለውን ነገር የማህበረሰቡን መዋቅር የሚያያይዝ ነገር ነው። በቤተሰብ ደረጃ ጭምር እንዲታይ ነገር ነው። የግድ ወደ መንግስቱም ጭምር ያለብን ነገር አይደለም። ና ይህ ተገቢ አለም ወጣቶችም ከዚህ ከዚያ ተገበራቸው መቆጠብ ኖሮ ይኖርባቸዋል። የአንድ ሀገር ዜጋ ሲኮን መብት ሲጠየቅ ግዴታ እንዳለ ማስተዳሱ ዜግነት ኃላፊነት የምናስከትል ነገር ነው። በዚህ ጊዜ ደግሞ መንግስት ህግና ስርአትን የማክበር ተመራጣኝ ሀይል ለመጠቀም መብት አለው። ጀመርም መንግስት የሚባለው ተቋም ሀይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ የተደነገገውና በተወሰነው መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰቡ ያንን ማንቀበል ና ማንከተል ከሆነ ግን የዜግነት ግዴታችንን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስቱም ደግሞ በተቋቋመበት ህግ መሰረት ተማራኛ እኛ ላይ የመውሰድ መብት ጭምራለ ማለት ነው፣ ስልጣን አለው ማለት ነው። በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡኝ አስተያየት። እሺ፣ እሺ፣ አመሰግናለሁ። አድማጮች ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለነው ያለ ነው ጽዮን ግርማና እኔም ሶሎሞን አባተንን። ወደ ተከታዩ ዝግጅት እናሸጋግራችሁ። ሐረር ጥማቷና ጽዳቷ ሐረር በበረታ ጥማት ውስጥ ትገኛለች። ሐረር በቆሻሻም ተወራ ሰንብታለች። በእርግጥ ሰሞኑን ለችግሯ መፍትሄ ይሆናሉ የተባሉ መላዎች እየተገኙላት ይመስላል። ለመሆኑ የችግሯ መነሻ ምክንያት ምንድን ነው? ነዋሪዋ በምን ሁኔታ ላይ ይገኛል? የራሷና በዙሪያዋ ያሉ ባለስልጣናት ምን ያስባሉ? ምንስ እየሰሩ ናቸው? ሰለሞን አባተ ተከታዩን ዘገባ አጠናቅሯል። ሐረር ውበት ነች ሐረር፣ ታሪክ ነች ሐረር፣ የብዙዎች ኩራት ነች ይህቺ። ወደ ዘጠኝ መቶ ዓመት የሚመዘዝ ከሀብታም ዳራ ያላት ከተማ የዛሬ ነዋሪዎቿና የአካባቢው ብቻ ሳትሆን የዓለም መኩሪያና ሀብትም ነች። የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዛሬ ዐሥራ ሁለት ዓመት ባካሄደው ሰላሳኛ ጉባኤው ላይ የዓለም ቅርስ አድርጎ መዝግቧታል። የአማልክት ከተማ እየተባለችም የምትጠራው ሐረር ለኢትዮጵያውያን ብቻ ሳይሆን የዓለም ሙስሊሞችም ሀብትና ቅርስ ነች። ከመካ ከመዲናና ከታጅ መሃል ቀጥሎ አራተኛይቱ ቅድስት ከተማ እንደሆነችም ይነገርላታል። በሙስሊሙ ዓለም ብዙ አልተዘመረላትም፣ ብዙ አልተቀሰቀሰላትም፣ በዓለሙ እንዲናኝ አልተደረገላትም እንጂ ሐረሬ መሆን በሐረር ዙሪያ መሆን የሐረር የኢትዮጵያ አካል መሆን ከኩራት ያነሰ ምንም ሊሆን አይችልም። ስለ ቀደሙና ስለ ቆረቆሯትም ኢማሞቿ፣ ሱልጣኖቿና ኤሚሮቿ ስለሚማልሉላት ቱርክን፣ ግብፅን፣ ፋርስን ጨምሮ ሌሎችም መንግሥታት ሰፊ ታሪክ ያለንን ሁሉ ለጊዜው ወደ ኋላ እናቆይና በቅርብ ዘመናት ባለፉ የኢትዮጵያ መሳፍንት፣ መኳንንትና ነገሥታት እንኳ እጅግ የተወደደች የተከበረች ስለ መሆኗ ዛሬም በሕይወት ቆመው ያሉ ሰዎች ይናገራሉ። ሐረርን ድፍን ኢትዮጵያዊ ሊጠብቃት ሊያከብራት፣ ድፍን የውስጧ የአካባቢዋና የዓለም ሙስሊም ሊጠብቃት ሊያከብራት፣ በውስጧና በአካባቢዋም ባቀፈችና በያዘቻቸው አብያተ ክርስቲያንና ክርስቲያኑና ሙስሊሙ በመግባባትና በፍቅር የሚኖርባት ከተማ በመሆኗም ድፍን ክርስቲያን ሊጠብቃት ሊያከብራት የሚገባ ከተማ እንደሆነች የማይስማማ ካለ እጁን አሁን ያሳይ፣ ድምፁን አሁን ያሰማ። የዚህ ጸጋና ሀብት ባለቤት ሐረር ከረጅም ጊዜ ጀምሮ ታዲያ ሕይወት በሆነውና ለሁሉም ፍጡር እኩል በተቸረው የውሃ እጦት ስትሰቃይ መኖሯ ይታወቃል። ምንም እንኳ በቅርብ ዓመታት በተደረጉ ርብርቦች ቢያንስ ንጹሕ ውሃ ማግኘት ብትችልም፣ ያም ቢሆን በፈረቃ የሚታደላት እንጂ በቋሚነት የምታገኘው አልነበረም። ይህ በዚህ እንዳለ ታዲያ ዛሬ ሐረር ተመልሳ በውሃ ጥም ስትንገላታ ትገኛለች። በተለይ ባለፉት ጥቂት ወራት ያቺ የዓለም ሀብትና ጸጋ የሕዝብ በሙስሊም ኩራትና ቅርስ በቆሻሻ ተውጣ የወረርሽኝ ሥጋት ሰቅዟት ሰንብታለች። ሰሞኑን የሐረርን የውሃ እጦትና የቆሻሻ መከማቸት ችግር ለመዘገብ ስንነሳ የክልሉንና የአካባቢውን ባለሥልጣናት ለማግኘት ብዙ ጥረናል። ከፕሬዚደንቱ ከአቶ ሙራድ አብዱላሃይ አንስቶ ብዙዎቹን ለማግኘት ባይሳካልንም የሐረሪን የውሃና ፍሳሽ ባለሥልጣን ሥራ አስኪያጅ አቶ ተወለዳ አብዶሽን አገኘሁና ያለማመንታት ችግሩን ሊያስረዱኝ ተስማሙ። ከመነሻው ይሄ ችግር የተፈጠረው ማለት እንችላለን ከስድስት ወር አካባቢ ይሆናል። ምልክቱንም ማየት የጀመር ነው ማለት ነው። እነማን ናቸው ችግሩን የሚፈጥሩት? ያው ገሌ ብለን ማስቀመጥ ባንችልም የሚወጣ ውሃ የሚገኝበት ስፍራ ላይ ያሉ የህብረተሰብ ክፍሎች የተለያዩ በግለሰብም ሊሆን ሊሆን ይችላል ወይንም ደግሞ እንደ መንደርም ሊሆን ይችላል በሚያነሷቸው ጥያቄዎች ምክንያት ነው። ምንድን ነው ጥያቄዋቸው ጥያቄያቸው ቤዚካሊ የተለያዩ የልማት ጥያቄዎች ወይንም አካባቢያቸው ማግኘት የሚገባውን ጥቅም አስመልክቶ የሚያነሱት ጥያቄዎች ነው። እና ጥያቄ መቅረቡ አንድ ነገር ሆኖ ወይም መብታቸው ሆኖ የቀረበበት አግባብ ነው ትንሽ አስቸጋሪና ከህግ የወጣ አቀራረብ የሆነው ይሄን ጥያቄያችንን በአሁኑ በዚች ጊዜ ውስጥ ካልፈታህ ይሄ ውሃ አይሄድም የሚል አፕሮች ነው። ለምሳሌ በየቦታው ብናየው ኤረር አካባቢ ያልኩህ ላይ ያለው መጀመሪያ ለሰፈራችን መብራት ይግባልን የሚል ጥያቄ ነበር። ከዛ ውጪ ደግሞ በቂ ውሃ እኛ እያገኘ ሚሊዮን አይደለም፣ በቂ ውሃ ይሰጠን። እንደገና ደግሞ ከሁለት ዓመት በፊት የተከፈለን ካሳ ሬቱ በቂ ስላልሆነ ወይንም አነስተኛ ስለሆነ ካሳ ሊስተካከልና ሊከፈልን ይገባል እና የመሳሰሉት ብዙ ጥያቄዎች ናቸው። አንዱን ስናስታምም በተለያዩ አደረጃጀቶች ይህን ነገር ህብረተሰቡን ስናዋይ እና አግባብ ያለውን ስንፈታ የማይመለከተንም ደግሞ ይህ ከኛ ውጪ ነው በሚል ምላሽ ስንሰጥ የቆየንበት ነው። መጨረሻ ላይ አለማ አካባቢ ደግሞ ትንሽ ለየት ያለው የገንዘብ ጥያቄ የቀረበበት ሁኔታ ነበረ። ማለት በዚህም ያህል ጊዜ ውስጥ ይህን ያህል ገንዘብ ስጡን የሚል በምን ያህል ጊዜ ውስጥ ስንት ስንት በአምስት ቀን ውስጥ አስር ሚሊዮን ብር ይሰጠን የሚል ጥያቄ የቀረበበት ሁኔታ አለ። መቼ ቅድም ያልኩሁን ጥያቄዎች ቅድም እንዳልኩ የጊዜ ሰሌዳ ማለት በስድስት ወራት ኢንተርቫል ውስጥ በተለያየ ጊዜያት እየቀረቡ ናቸው። የገንዘቡ ጥያቄ ግን አስራ አምስት ቀን አካባቢ ይሆናል። አሁን ሁለቱን ለትንሽ ጊዜ ላይች ማየት ፈልጋለሁኝ። አቶ ተወልዳ ዘብ ጥያቄ ያቀረቡት ሰዎች በካሽ ይሰጠን ነው ብለው የጠየቁት። አዎ በካሽ ገንዘብ ስጡን ነው ብለው የጠየቁት። ምንም አይነት ኦርጋናይዝ የሆነም አይነት ነገርም አይደለም በዚህ ባንክ አስገቡልንም አይደለም፣ ይሰጠን ነው በእጅም ይሁን በምንም እንትን ስፔሲፋይ ያልሆነ እና አቀራረቡም ህግን ያልተከተለ ጥያቄ ነበር። እና ይሄ በዚህ በተመለከተም ትንሽ ናብራራልህና ከሚመለከታቸው ይሄ ጥያቄ ከቀረበበት የዞን መስተዳደር የከተማ አስተዳደር ጋራ በመተባበር ይሄ ጥያቄው ህገወጥና አግባብነት የለው ህግን ያልተከተለ ጥያቄ መቅረብም ያልነበረበት ጥያቄ መሆኑን በመውሰድ ህብረተሰቡን ለማወያየት እዛ አካባቢ ያሉትን ህብረተሰብ አካላትን ለማወያየት ህብረተሰቡም ያላቀረበው ጥያቄና የተወሰኑ ግሩፖች ያቀረበው ጥያቄ መሆኑን በማውገዝ በአጭር ጊዜ ይህንን ያስተጓገሉ ሰዎች ማጣሪያ ጣቢያ ማለት የውሃ ማምረቻ ጣቢያውን የወሰዱትን ቁልፍ እንዲመልሱ በማግባባት ተሞክሮ ነበር እና ትናንትና ከሰዓት በኋላ ይሄ ጥያቄ በእነሱ በኩል ፈቃደኝ ስላልሆነ አግባብ ያለው የህግ የመጠየቅ ስራ ተጀምሮ ምርቱንም እንዲቀጥል የተደረገበት ሁኔታ ነው ያለው። ይህን ጥያቄ ያቀረቡ አካላት ለህግ የሚቀርቡበት ሁኔታ ተመቻችሮ የተወሰኑ የዚህ አስተባባሪዎችም ቁጥጥር ስር የዋሉበት ሁኔታ አለ። በዚህ ረገድ የምስራቅ ኦሮሚያ አስተዳደርና የአለማያና ወዳይ አስተዳደሮች በፊተኛ ሚና ተጫውተዋል። የአካባቢው ህብረተሰብ እነዚህን ሰዎች አቅፏቸዋል ወይስ ከማንም ጋር የሌሉ ናቸው የሚል ጥያቄ ነበረኝ። የሚጨምሩት ካለ እዚህ ላይ አሁን ትንሽ ጀምሮ ምንድን ነው እኔም በነበርኩበት እዚያ አካባቢ ሄደን ባየነው ሁኔታ የአካባቢ ህብረተሰብ ተጎጂ ነው። አሁን የሀረፍ ከተማ ብቻ አደለችም። ይሄ በመስተጓጎሉ የውሃ ተጠቂ ሆና የሰለበተችው የአለማያ ከተማ፣ የአወዳይ ከተማና ዙሪያውን ያሉ የገጠር ቀበሌዎች በዚህ ተጠቂ ነበሩ። እራሱ እዚህ አካባቢ የተቋረጠበት ያቋርጡ ግለሰቦች የሚኖሩበት ያሉ ህብረተሰቦችም የዚህ የውሃ ችግር ሰለባ ነበር የሆኑት። እና እነሱም በምሬት ነበር ይሄ አይወክልንም፣ በምንም አይነት የውሃ ኦፕሬሽኑ ሊቆም አይገባም፣ እና ቶሎ መቀጠል አለበት የሚለውን አጽንኦት ሰጥተው ሲከራከሩ ነበር። መጨረሻም በእነሱ ድጋፍና በአስተዳደሮቹ ድጋፍ ነው ይሄ ኦፕሬሽኑ ትናንትና ማምሻውን አካባቢ ወይም ከሰዓት በኋላ ሊቀጥል የቻለው። እነዚህ ሰዎች ትጥቃላቸው ድርጅ ድርጅት አላቸው። ትጥቅ ነገር ምንም ነገር ያስተዋነው ነገር የለም። ያው በማስ ሆነው መጥተው የእኛን ኦፕሬተሮች፣ ያው የኛ ኦፕሬተሮች ምንም አይነት ትጥቅም እንትንም የላቸውም። ውጡ ብለው እነሱን አስወጥተው ቁልፉን ዘግተው ነው ቁልፉን ይዘው የሚቀመጡት፣ እና የተወሰኑ ሰዎችን ሰብስበው እዚያ አካባቢ ረብሻ ለመፍጠር ነው የሚሞክሩት እንጂ በመሳሪያ እና እንትን የታገዘ ነገር ምንም ነገር የለም። የውሃው የምንጩ ደህንነትስ አይታችሁታል? አሁን ቁልፉን ተረክባችኋል እናንተ አው ቁልፉን፣ አካባቢን ተረክበን ደህንነቱን በተመለከተ የጉድጓድ ውሃ ስለሆነ ብዙም አይነት የሚያሰጋ ነገር የለውም። አንዳንድ መካኒካል እና ኤሌክትሮ መካኒካል ችግሮች አስተውለናል። ከተረከብም በኋላ ይህ ችግር በመብራት ምክንያት የመጣ ነው ወይንስ እነሱ ጋር ሲቆየ ተበላሽ ነው የሚለው እንዳለ ሆኖ ዛሬ ያንን የማስተካከል ስራዎችን እየሰራን ነበር። ስለዚህ ውሃ ሀረር እንደገና እያገኘች ነው ማለት ነው። ቢያንስ ቢያንስ ከኢሳባቲ ኢሳባቲ አው ግን በጣም አነስተኛ የምንድን ነው አሁን ቅድም እንዳልኩ የተበላሽ መካኒካል ፓርቶችም ስላሉ እነኛን እስከምጠግል በጣም ትርጉም ያለው ውሃ አይመጣም። ትርጉም ያለው ውሃና ወደቀድሞ ወደ ቀድሞ መረጋጋት የፈረጣ ሲስተም የምንገባው ቢያንስ ቢያንስ አንድ ሳምንት እንፈልጋለን። ከዛ ውጭ ደግሞ ገና ጥያቄው እየተስተካከለ ምላሽ ያላገኘና አሁንም በሂደት በውይይት ላይ ያለው የኤረሩ ጉዳይ አለ። እሱም ገና መፍትሄ የሚያሻው ነው እና የሚመለከታቸው አካላት እየሰሩ ነው። በዛሬና ነገ ያጠናቅቃሉ የሚል እምነት አለን። እንግዲህ እንደዚህ አይነትን ችግር ለመፍታት መግባባት መፍጠርም አንድ ነገር ነው። ከአካባቢው ሰው ጋር እና የተወያያችሁበት መድረክ የፈጠራችሁበት ሁኔታ አለ። ቀደም ሲል ይሄ ችግር ከመፈጠሩ በፊትም ቀርበን ተወያይተን ያለባቸውን ችግሮችን ለማቅረብ ደረጃ በደረጃን ተስማምተን እንቅስቃሴ የመጀመርንበት ሁኔታ አለ። ለዛ አካባቢ ነዋሪ በቂ አስተማማኝ ውሃ እንዲደርሳቸው ለማድረግ ስራ ስራዎች እየተሰሩ ነው ያሉት። ቀርበን በዛም ተወያይተንም ኮሚቴን መርጠንም አብረን እየሰራን ነበር። ይሄ ችግር የተከሰተው መቼም ውሃ ህይወት ነው። አቶ ተወልዳ፣ መቼም ከሀረር ሰው በላይ ይሄንን እውነት የሚያውቀው የለም። እኔ ሀረር ከተማን አውቃታለሁኝ። ምን ያህል በውሃ ችግር ስትሰቃይ የኖረች ከተማ እንደሆነች። በዚህ አሁን በተፈጠረው ችግር ምክንያት በህይወትም ላይ ይሁን በጤንነትም ላይ ይሁን በንብረትም ላይ ይሁን የደረሰ ጉዳት ችግር አለ የምትገልጹት ይሄ ነው የምትሉት? የህብረተሰቡ እንግልት መተመን በጣም የሚያስቸግር ነው። ከሁሉም በላይ እሱ ነው ማለትም ሀረርን በደንብ ካወጣት ወንዝ ወርዶ ውሃ ለማምጣትም አማራጭ የሌለው ህብረተሰብ ነው። እውነት ነው ሌላ ኦልተርናቲቭ ሶርስም የሌለው ነው። የከተማ እና ውሃ ባለችበት ቦታ ላይ ወይም የተወሰኑ ጉድጓዶች ባሉበት ቦታ ላይ በከፍተኛ ወጪ ተዳርገው በጀሪካን በመግዛት ተከጥሎ በማሸከምም ይሄ ትልቅ እንግልት ነው እየደረሰ ያለው ከዛ በተጨማሪ ግን በህይወትና በንብረት ላይ የደረሰ ጉዳት እስካሁን ምንም ነገር የለም በጤናም ላይ ቢሆን ምናልባት ከሆስፒታሎች ከጤና ማዕከላት ጋር እየሰራችሁ ያላችሁት ስራ ካለ ሪፖርት የሆነ እስካሁን የለንም እስቲ ወደ ኤረር አካባቢ እንመለስና እነዚህ ሰዎች ያነሷቸው የልማት ጥያቄዎች ይመስላሉ መብራት ይግባልን፣ በቂ ውሃ የለንም፣ በቂ ካሳ አልተከፈለንም፣ የመሳሰሉትን ጥያቄዎች እንዴት ነው የምታዩቸው እናንተ እና የጥያቄያቸውን አቀራረብ እንዴት ገመገማችሁት? አዎ አሁን እኛ ጥያቄ መነሳቱ ህብረተሰቡ የሚፈልገውን የልማት ጥያቄ የማቅረብ መብት አለው። የመብራት ይግባልን ጥያቄ ትክክለኛ ጥያቄ ነው፣ መግባት አለበት። ግን መንግስት አቅም አለው። በፕሮግራሙ ና በእቅዱ መሰረት ነው የሚያስገባው። ሁለተኛ ደግሞ ይሄን ውሃ ከሚያሰራጨው እና ከሚያከፍ ከፍለው አካል ጋራ ግንኙነት የለውም። እኛ መብራትን እናስገባላቸው ብንል እንኳን የኛ ስልጣንና ተግባር አይደለም። ማለቴ የእኔ ያለሁበት መስሪያ ቤት ውሃን እንደ መያዣ የውሃና የሀረሪ ክልል ውሃና ፍሳሽ ባለስልጣን ማለት ነው። እና ይሄ መስሪያ ቤት በዚህ ጉዳይ ብዙም ርቀት መሄድ አይችልም። እና ዋናው በኛ በኩል ገንገማም ለህብረተሰቡ በተደጋጋሚ እየነበረን ያለ ነው፣ ጥያቄያችን አግባብ ላለው አካል የህግ በላይነትን ባከበረ መልኩ ማቅረብ አለባችሁ። ውሃን እንደ መያዣነት ተደርጎ መብት ሲጠየቅ የሌላን አካል መብት በመንፈግ የሚገኙ መብት መኖር የለበትም የህግ በላይነት መከበር አለበት የሚል ነው እና በነሱ በኩል ይቀርቡ የነበሩ ጥያቄዎች አግባብ ሊሆኑ ይችላሉ። አግባብ ባለው አካልና ባለው አቅም እየታየ የሚፈቱ ናቸው እና የካሳሁን ቢሆን ከሁለት ዓመት በፊት የቀረበው የካሳ አግባብነት አለው ወይ የካሳን የሚከፍል የራሱን ይሄን ጉዳይ የሚያይ ራሱ አካል አለው። በዛ በኩል የሚስተናገድ ነው። ኢቨን ካላስተናገዳቸው እስከ ፍርድ ቤትን ደርሰው መክሰስ እና መብታቸው ማስከበር የሚችሉበት ሁኔታ አለን። ሲንግል ማመልከቻ ወይም ደግሞ ጥያቄ ሳይቀርብ የውሃ ምርትን በማቆም ጥያቄያቸውን ለማስፈጸም ያደረጉት በጭራሽ ተቀባይነት የሌለውና አቀራረቡ ስህተት የነበረ ነው ነው ብለን ነው የምናስብ። ከአካባቢው ህብረተሰብ ጋር ስ የተመካከራችሁበት መድረክ አለ ይሄንን የማስረዳት ምናልባት ስርአትን አካሄድን ህግን ያለማወቅ ችግር በአካባቢው እንዳለ በጣም በተደጋጋሚ ሁኔታ የሃይማኖት መሪዎችን የተለያዩ ማህበራዊ አደረጃጀት ኃላፊዎችን ለምሳሌ የቄሮ አደረጃጀትን በመጠቀም የሃይማኖት መሪዎችን አደረጃጀት በመጠቀም የአባገዳዎችንም እንደዚሁም ደግሞ የቀበሌ አደረጃጀት ፖለቲካል አደረጃጀቶችን በመጠቀም እነኝሆኑ መልዕክቶችን ስናስተላልፍ ነበር። አንድ ቦታ ላይ እንደምታውቀው ኤረደርሰ እስከ ሀረርስ በምትመጣ ባሉ ኪሎ ሜትሮች የተለያዩ የህብረተሰብ ክፍሎች ይኖራሉ፣ ወይም በጠር ቀበሌዎች አሉ። እና አንዱ ላይ ሶልቭ ባደረግኩ ስትል ሁለተኛው ይይዘሃል። ሁለተኛው እንዲቆም ያደርገዋል። እና ተደጋጋሚ የሆኑ በዚህ ስድስት ወር ባልኩ ላይ እየተደጋገመ የተመሳሳይ አይነት አቀራረብ ሂደት ያለው ነው እየገጠመን ያለው እንጂ በውይይት ረገድ ብዙ ውይይቶችን አድርገናል። በኤረር አካባቢ የደረሰ ጉዳት አለ። በንብረትም ላይ ይሁን በመስመሩም ላይ ይሁን ይሄ ነው የሚሉት በገንዘብ የሚተመን ጉዳት አለ ጉዳት አለ። በመስመሩ ላይ ምንድን ነው አሁን ይሄንን የልማት ጥያቄ በሚያቀርቡበት ጊዜ ያለውን ሁኔታ በመጠቀም የመስመሩን የመፍሳት እና ውሃውን የተመረተው ውሃ ለእርሻ የማጠጣት ሂደቶች ተስተውለዋል። ተሰብሮ ማለት ነው። እንደገና ደግሞ ኤሪ በመስመር ማለት ነው። መስመሩን ቧንቧን በመብሳት ውሃ ወደ እርሻ እንዲፈስና እርሻቸውን የማጠጣት እንደዚሁም ደግሞ ኤር ሪሊዝ ቫልቮች አሉ ማለት አየር ማስተንፈሻ በየመንገዱ ላይ አለን። ይሄንንም በመነካካትና ከአየር ውጪ ውሃም እንዲያስወጣ በማድረግ ለእርሻ የማጠጣት ሂደቶች አሉ። እነኚህም የሚደረጉት ማታ ማታ ነው። ብዙ ጊዜ የእኛ በሌለንበት ጊዜ ና በዚህ ከሐረር እስከ ኤረር ባለው መስመር ላይ ባለው ነው ይሄ ነገር እየተከሰተ የነበረው ይሄ ጉዳት አለ በኤረር ላይ አሁንስ በምን ሁኔታ ላይ ይገኛል ይሄ መስመር ጥበቃ ይደረግለታል የክልሉ መንግስትም ይሁን የዞኑም ይሁን ፌዴራል ኃይሎችም ይሁኑ እያደረጉ ያሉት እንቅስቃሴ አለ በእኛ በኩል ይሄ ችግር ተደጋጋሚ ሆኖ እየቀረበ ያለና እነሱ ያቀረቡትን ጥያቄም ደግሞ በእኛ በኩል መፍታትም ያልቻልን ወይም ደግሞ ማንፈታው ጥያቄዎች ስለሆኑ የክልሉ መንግስት የሚያስፈልጋቸውና ፍትህ አካላት በዚህ ጉዳይ ላይ ጣልጣ ገብተው የሕግ በላይነትን እንዲያስከብሩልን እየጠየቅንበት ሁኔታ ነው ያለው። በዛ ረገጥ የክልሉ የፍትህ አካላት እንቅስቃሴ ጀምሮ እየሰሩ ነው ያሉት ግን እንደ አለማየው የተቆረጠና ድምዳሜ ላይ የደረሰ መፍትሄ ላይ ገና ነው እንደረሰ። ሌላ ማንሳት የምፈልገው ጉዳይ በተለይ አሁን ሀገሪቱ ካለችበት ወቅታዊ ሁኔታ ጋር የሚያያዙ ንግግሮችን የማኅበራዊ ሚዲያ ልውውጦችን እከታተላለሁኝ። ሐረር ከተማ ሐረሪ ይባል እንጂ የከተማይቱ ስም የአካባቢው ስም አንድ ህዝብ፣ አንድ ጎሳ፣ አንድ ብሔር የሚኖርባት ከተማ አይደለችም። ኦሮሞዎች ያሉባት፣ አማሮች ያሉባት፣ ጉራጌዎች ያሉባት፣ ትግሬዎች ያሉባት፣ የተለያዩ የህብረተሰብ ክፍሎች ናቸው ያሉባት፣ ኢትዮጵያውያንም ኢትዮጵያውያን ያልሆኑም ጭምር እና እርሶ እንዴት ነው እንደ ከተማይቱ ነዋሪና እንደ መንግሥት ባለሥልጣን እነዚህን ንግግሮችና አባባሎች የሚገመግሙት? የትኛው ማለት ነው? ይህንን ችግር አሁን የተፈጠረውን ችግር ሐረሪና የኦሮሚያ ችግር አድርጎ የማቅረብ የኦሮሞዎችና የሌላ የህብረተሰብ ክፍል አባላት ችግር አድርጎ የማቅረብ እና ውጥረት የመፍጠር አይነት ንግግሮችና አዝማሚያዎች ናቸው ያሉት። ይከታተሉት እንደሆነ አላውቅም። ይህን ነገር የማየው ምንድን ነው መሰለ ከብሔር ጋር የተያያዘ ሳይሆን አሁን ይሄ ውሃ በመቆረጡ የሚጎዳው ቅድም የጠቀስካቸው አጠቃላይ ኢትዮጵያ ማለት በምትችለው የችለው ደረጃ ያሉ ብሔር ብሔረሰቦችና ህዝቦች ናቸው። በዚህ ጉዳይ ተጠቂ የሚሆኑት አንዱ አጥቂ አንዱ ተጠቂ የሚሆንበት ሁኔታ የለም። ሁሉም ተጎጂ ነው እና አሁን ያለውን የዚህ ለጋ የለውጥ ሂደትን በቅጡ ያለመረዳትና የህግ የበላይነትን ያለማክበር ሂደቶች ናቸው እንጂ በዚህ በብሔረሰብ በኩል ያለው እንትን ውሃ በዛ ረገድ ያለው እንትን የለውም መነሳ መነሳሳቱ ከፈጣሪ ሲመጣም ይህን ተለይቶ የመጣ ስላልሆነ መነሳሳቱም ቢሆን ከእንዲህ አይነት አስተሳሰብ ጋር የተጫረ ነው የሚል ሀሳብ አለው፣ ትርሶ ወይስ የሎትም? ላላ ያ አይደለ አይደለ በእኔ በኩል ያለኝ እንትን እዛው ስፔሲፊካሊ ባለው የአካባቢ ህብረተሰብ የመነጨ ጥያቄ እና በእኛ በኩል ያለው የዚህ የህግ የማስከበር ሂደት ላይ ያለው ክፍተት ካልሆነ በስተቀር በአጠቃላይ ማለት ነው ካልሆነ በስተቀር ብሔርን ተኮር የሆነ ጥቃት አይደለም ወይም የፖለቲካ የሚሁን ሌላ የተደበቀ የሚሁን በጋህድ የወጣ ቀደም ሲል ከገለጹልኝ ሁኔታዎች ውጭ ያለ ነው ብለው አያምኑም እርሶ? ይሄ በኔ በኩል ባለኝ ኢንፎርሜሽን ያህል በገዛ መሄድ አዝማኛ አይለኝም። አሁን እርስዎ መቼም የከተማው ነዋሪም ኖት ባለስልጣን ብቻ ሳይሆኑ እና ምናልባት የተሻለ መረጃ ይኖሮታል ብዬ አምናለሁኝ። ለመሆኑ የኤረሩ ችግር ዘላቂ መፍትሄ ያገኛል ብለው ያምናሉ? በትክክል ማግኘትም አለበትም ያገኛልን ብዬ አምናለሁ? ምክንያቱም አሁን በተጠናከረ ሁኔታ አለማያ ላይ በተሰራ መልኩ ህብረተሰቡን መብቱን መጠየቁን ሳይጨፈለቅ ወይም ደግሞ ሳይገታ መብቱን ይጠይቅ ግን አግባብ ባለው መልኩ እየተስተናገደ የሚታይበት ሁኔታ አረንጅ ማድረግና ውሃን ደግሞ የሰው ልጅ ህይወት ስለሆነ ከማንኛውም ጥያቄና እንትን ጋራ እንደ ማገጫ መሆን ስለሌለበት በዚህ ረገድ ጠበቅ ያለ ስራ ተሰርቶ በአጭር ጊዜ ውስጥ ይጠናቀጣል ብለመታለን ግን ይሄ ያው በፍትህ አካላት ፍጥነትና ርብርብ የሚወሰን ይሆናል። እና ከተማችሁ መቼ ነው ከዚህ ችግር ተንፈስ የምትለው ብለው ያስባሉ አቶ ተዋልዳ? በእኔ በኩል አሁን በመስሪያ ቤቴ በኩል ባለኝ እንትን የተለያዩ አማራጮችንም በመጠቀም የዚህ የተረጋጋ የውሃ አቅርቦት በሳምንት ውስጥ ከተማ ውስጥ ይኖራል ብዬ የተረጋጋ የሽፍቲንግ ሲስተም የሀያ አራት ሰዓት ማቅረብ አንችልም። የተረጋጋ የፈረቃ የውሃ አቅርቦት ለማኖር ጥረታችንን እንቀጥላለን። በዚህ ስጥ አንድ ሳምንት ችግሩ ከመፈጠሩ በፊት ወደነበረበት ሁኔ ሁኔታ ትመለሳለች ማለት ነው። ሐረር አቶ ተወልዳ አብዶሽ የሐረሪ ክልል የውሃና ፍሳሽ ባለስልጣን ስራ አስኪያጅ እጅግ በጣም አድርጌ አመሰግናለሁ ለማብራሪያው። አቶ ተወለዳን ያነጋገርኳቸው በሳምንቱ አጋማሽ ውስጥ ነበርና እንግዲህ ሐረር በመጪዎቹ ከአንድ እጅ ጣቶች ያነሱ ቀናት ውሃ ታገኛለች ብለን ተስፋ እናድርግ። ሙሉ ቃለ ምልልሳችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ያዳምጡት። ከዚሁ የሐረር ውሃ ችግር ጋር የተያያዙ ግጭቶችና ያለመረጋጋት ሁኔታዎች አወዳይ ላይና በአካባቢዋ ሰሞኑን ተስተውለዋል። የከተማይቱ ቆሻሻ ባለፉት ጥቂት ቀናት መነሳት ጀምረዋል በደረሰን መረጃ መሠረት። ይሁን እንጂ የግጭት፣ የዕጦት፣ የእንግልትና የቆሻሻ ሳይሆን የሰላም፣ የእምነት፣ የፍቅርና የቱሪዝም ከተማ እንድትሆን ለሚጠበቀው ሐረር የሚያስፈልጋት ዘላቂ መፍትሄ ነውና ወደ ባለስልጣናቱ እየተመለስን መዘገባችንን እንቀጥላለን። ሰለሞን፣ በጣም ጥሩ ዝግጅት ነበረ። ደግሞ ተከታትለ የሐረርን ጉዳይ እንደምታስደምጠን ተስፋ እናደርጋለን። በጊዜ ጥበት ምክንያት ለዛሬ ማስተናገድ ያልቻልናቸውን ዘገባዎች ከሰሞኑ በሌሎች ዝግጅቶች ይዘንላችሁ እንመለሳለን። ለዛሬው ጊዜው በማብቃቱ እስከ ማጠቃለያው ከሙዚቃ ጋር እንተዋችሁ። የሐረር ልጅ ናት የሐረር ፍቅሯ የሚጣፍጥ እንደ ማር፣ ወጋየሁ ደግነቱ ከፖሊስ ኦርኬስትራ ጋር

ልጅ የኩልቢ ፍቅሯን ደፈረ ሰው ጋላቢ የበደነው ናት የክራዋ ሰው የሚማርክ ቁመናዋ የቀርሳ ልጅ ናት የጨለቆ ፍቅሯ ሰው

የማጠቃለያ ዜና አሰማለሁ ጠቅላይ ሚኒስትር አብይ አህመድ በጣና ሐይቅ ዙሪያ ጉዳት እያደረሰ የሚገኘውን የእምቦጭ አረም ወረራ ዛሬ ጎብኝተዋል ዶክተር አብይ በላሊበላ ቆይታቸውም የውቅር አብያተ ክርስቲያናት ጥበቃና ጥገና የሚገኝበትን ሁኔታ ተዘዋውረው መጎብኝታቸው ታውቋል በሌላ በኩል ዛሬ በአማራ ክልል ባሉ ዋና ዋና ከተሞች ከሚሴንና ደብረ ማርቆስን ሳይጨምር ሰላማዊ ሰልፎች ተካሂደዋል። በአማራ ክልልም ወልዲያ ከተማ የራያ ሕዝብ የማንነት ጥያቄ እንዲመለስ ድጋፍ የሰጠ ሰላማዊ ሰልፍ ተካሂዷል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ ባህሬን ውስጥ እየተካሄደ ባለው የማናማ ጸጥታ ጉባኤ ላይ ከሳውዲ ውጭ ጉዳይ ሚኒስትር አብድል አል ጃቢር ጋር ተገናኝተው በቅርቡ ቱርክ በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ የተገደለው ጋዜጠኛ ጀማል ሐሾጊ ጉዳይ ግልጽ ምርመራ ሊካሄድበት እንደሚገባ ተናግረዋል። ይህ በእንዲህ እንዳለ የሳውዲው ጠቅላይ አቃቤ ህግ ዛሬ ማታ ቱርክ ይገባሉ ተብሎ ይጠበቃል። ሲዘር ሲያክ የተባለ የፕሬዚዳንት ዶናልድ ትራምፕ ቀንደኛ ደጋፊ እርሳቸውን በብርቱ ለሚተቹ ዴሞክራቶች ፈንጂዎችን በመላኩ ተከሶ ነገ ሰኞ ለመጀመሪያ ጊዜ ፍርድ ቤት እንደሚቀርብ ታውቋል። ፍርድ ቤት የሚቀርበው በመኖሪያ ግዛቱ አቬንቱራ ፍሎሪዳ ውስጥ ነው። ማያሚ ፍርድ ቤት ደግሞ ለፍርድ ይቀርባል። በመጨረሻም የብራዚል ሕዝብ አዲስ ፕሬዝዳንት ለመምረጥ ዛሬ እሁድ ድምፅ እየሰጠ መሆኑ ተገለጠ። ታዛቢዎች እንደሚሉት አንድ የአጥብቆ ወግ አጥባቂ ይመረጣሉ ተብሏል። ዜና አበቃ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ ለዛሬ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተ ነን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።